ለኢትዮጵያ የፖለቲካ ምስቅልቅል ተጠያቂ እየተባለ የሚወቀሰው በአደባባይ ተቃውሞዎችም የሚጠለጠለው ህዝባዊ ወያነ ሀርነት ትግራይ አቶ አባይ ወልዱን ከሊቀመንበርነታቸው አንስቶ በዶክተር ደብረ ጽዮን ገብረ ሚካኤል ተክቷል። ወይዘሮ ፈትለወርቅ ገብረ እግዚአብሔር ምክትል ሊቀመንበር ሆነዋል። የአመራር ለውጡ የትግራይ ወጣቶችና ልሂቃን ከሚሹት ወቅቱም ከሚጠይቀው አኳያ ግን አመርቂ አይመስልም። የህወሀትን ፖለቲካ በቅርብ የሚከታተለው አስፋው ግዳሙ የሰላ ትችት ከሚሰነዝሩበት መካከል አንዱ ነው። ሁለት ቡድኖች ነበሩ ነው የሚባለው አደላ። አሁን ችግር የለብንም የተወሰኑ ማስተካከያዎች አድርገን እንዳለ እንቀጥል የሚሉ ቡድኖች ነበሩ። አይ አይደለም ለም፣ ተበላሽተናል፣ በስብሰናል። ስለዚህ በጥልቅ መታደስ አለብን የሚሉ ደግሞ ነበሩ። ይሄ እንዴት ነው የሰጡት? በር ዘግቶ ቤት ዘግቶ ማንም በማይሰማበት እርስ በርስ ተፋጭተው አንዱ ሌላኛውን አሸንፎ ነው በስልጣን የነበረውን አውርዶ ሌላ ባለስልጣን መሆኖ መጥቶ ያለው ይህ ምንድን ነው የሚያሳየ በዲሞክራሲያዊ አገባብ ህዝቡ በሚፈልገው መንገድ ሳይሆን እነሱ የቡድኑ አንዱ አውራ በፈለገው መንገድ ነው እያስኬዱት ያለው ማለት ነው። በኢትዮጵያ ህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትሩ አቶ አስመላሽ ወልደስላሴ፣ የገንዘብና ኢኮኖሚ ትብብር ሚኒስትሩ ዶክተር አብርሃም ተከስተ የቀድሞው የኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ አቶ ጌታቸው ረዳና ወይዘሮ ኬሪያ ኢብራሂም የፓርቲውን የሥራ አስፈጻሚ ኮሚቴ ተቀላቅለዋል። ፓርቲው ዛሬ ህዳር ሀያ አንድ ቀን ባወጣው መግለጫ ከገባበት አዙሪት ውስጥ መውጣት አቅቶት ሲዳክር መቆየቱን ገልጧል። ወጣቱ ፍጹም ብርሃነ የህወሀት ፖለቲካ አሳታፊ አይደለም የሚል ትችት አለው። አጠቃላይ የጠበቅ የነበረው ለውጥ አሳታፊነት ነው። አሁን ብዙ ችግር ያለበት የቲፒኤልኤፍ ችግር አሳታፊ አይደለም ባለፈው እንደገመገሙት ራሳቸው መጠቃቃት ላይ የተመሰረተ ነበር፣ ወይም ደግሞ በግሩፕ በዝምድና ላይ የተመሰረተ አካሄድ እንደነበረ ፓርቲው አምነው መግለጫ ወጥቷል። ይሄ ነበር ችግራቸው። ይህንን ችግር የሚፈታ አሳታፊነት ነው። አሳታፊነት ማለት ፓርቲው የህዝብ እንደመሆኑ መጠን ህዝብ ወጣት ሙሉ መሳተፍ መቻል አለበት። ልክ እንደ አሽከር ብዬ የምጠራው አይነት ሲስተም ነው የሚከተሉት። ማነው የነሱ ተላላኪ ማነው አይደለም የሚለውን ቃል በቃል ለመናገር ማለት ነው። እሱ ነው እንጂ በብቃት የተመሰረተ የአባል መመልመያ ስርዓት የለም። ህወሓት መሰረታዊ ለውጥ ሊያደርግ ይገባል የሚለው ትችት ከቀድሞ አባሎቹ እና የአዲሱ ትውልድ አባላት ዘንድ ጎልቶ ሲሰማ ከርሟል። አስፋው ግዳሙ አሁን ፓርቲው አደረግኩ የሚለው ለውጥ ከዚህ ቀደም ከነበሩት የተለየ አይደለም ሲል ይተቻል። ሙስና አለ። በቡድን ተዘራጅተ እርሰ በርስ መጠቃቃት አለ። ስልጣን ለህዝብ ማገልገል ከመጠቀም ይልቅ ለግል ማበልፀጊያ መጠቀም አለ። እነዚህ ምልክቶች ናቸው። ምንጩ ምንድን ነው? የህግ የበላይነት የለም። ተጠያቂነት የለም። ግልጽነት የለም። ግልጽነት ከሌለ፣ ተጠያቂነት ከሌለ፣ የህግ በላይነት ከሌለ፣ የቡድኖችና የግለሰቦች የበላይነት ከነገሰ ምንድን ነው የሚሆነው? ህግ ይጣሳል። ስልጣኑ ለግላቸው ነው የሚጠቀሙበት ማለት ነው ከድሮ ጀምሮ የመጣው ችግር እንደ ማበረታቻ ነው። ስልጣን ከያዝክ በቃ ተጠቃሚ ትሆናለህ። ራስ ብቻ ሳይሆን ከነ ቤተሰብ፣ አንዳንዴም አካባቢ እንጂ እንዳለ እንደ ሀገር ማሰብ እንደ ህዝብ ማሰብ እየቀረ ነው። አሁንም እንደዛ ነው ያለው። ወጣቱ ፍጹም ብርሃነ በበኩሉ በህወሀት ዘንድ የታየው የግለሰቦች መቀያየር ለውጥ ያመጣል የሚል እምነት እንደሌለው ፈርጠም ብሎ ይናገራል። ፓርቲው የሚከተለውን ፖሊሲ ሊቀይር ይገባል የሚለው ፍጹም ህወሀት የሚከተለው መንገድ የጥፋት ነው የሚል ስጋት ጭምራለው። ከወር በላይ በዘለቀው ግምገማ በህወሀትና ኢህአዴግ ላይ ከፍ ያለ ተጽዕኖ አላቸው የሚባልላቸው አቶ ስብሃን ነጋን ጨምሮ ጉምቶቹ ፖለቲከኞች ታድመውበታል። ለፍጹም ጉምቶቹ ካለቦታቸው ተቀምጠዋል። ህወሀት ትንሽ ወደኋላ የቀረን የሚመስለኝ አሁን በአመራር ላይ ያሉት ነባር የህወሀት ታጋዮች በዚህ ሰዓት በዚህ ሽኩቻ ላይ ወይም ደግሞ በዚህ አሁን እየታየ ያለውን እንቅስቃሴ ላይ ሳይሆን ፓርቲው አጠቃላይ ፓርቲው ወጣቶች የሚረከቡበት አሁን ወደ ስልጣን ወደ መሪነት እየመጡ ያሉት ነባር ታጋዮች ከጀርባ ሆነው ወጣቱን የፓርቲው አላማ የሚያስጨብጡበት መስመሩን ቀጣይነቱን የሚያረጋግጡበት ጊዜ ብዬ ነው የማምነው።